ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። ሰላም ጤና ይስጥልን። እንደምናመሻችሁ የአርብ መጋቢት 18 2007 ዓ ም መሰናዶቻችንን ይዘን ቀርበናል። አስተናጋጆቻችሁ ቆንጂታይና ሄኖክ ሰማግዜር ነን። በምሽቱ ዝግጅት የደቡብ ሱዳንን የሰላም ስምምነት፣ በዓለም ዙሪያ የጋዜጠኞች መታሰር ይቁም ሲል በኒውዮርክ መሰረቱን ያደረገው የጋዜጠኞች መብት ተሟጋች ቡድን ሲፒጄ የጀመረውን ዘመቻ ይዘናል። ኢትዮጵያና ኤርትራ በትንሹ 17 ጋዜጠኞችን አስረዋል። ሁለቱ ሀገሮች ጋዜጠኞችን በማሰር በዓለም የከፉ ሀገሮች ሰንጠረዥ ላይ እኩል ሦስተኛ ደረጃ ላይ ይገኛሉ። ቶም ሮድስ የሲፒጄ የአፍሪካ መረጃ አጠናቃሪ ናቸው። በሌላ ዘገባዎቻችን ደግሞ የኬንያን ድንበር ጸጥታ ጉዳይና ዩናይትድ ስቴትስ ከየመን ጋር ያላትን ግንኙነት የተመለከቱ ዘገባዎችን አሰናድተናል። በሁለተኛው አጋማሽ እሰጥ አገባና አፍሪካ በጋዜጦችን አካተናል። ለሁሉም እስከ አራት ሰዓት አብራችሁ እንድታመሹ እንጋብዛለን። አሁን የምሽቱን ዜናዎች እናሰማ። ሶማሊያ ዋና ከተማ ሞቃዲሾ በሚገኝ ትልቅ ሆቴል ቢያንስ አምስት ሰው ለገደለ ጥቃት የአልሸባብ ተዋጊዎች ኃላፊነት ወሰዱ። እማኞች እንደተናገሩት ዛሬ አርብ ማካሙካራ በሚባለው ሆቴል ላይ በደረሰው ጥቃት አንድ መኪና ላይ የተጠመደ ቦምብ ከፈነዳ በኋላ ቢያንስ ሶስት የሚሆኑ ታጣቂዎች ህንጻ ውስጥ ገብተው ተኩስ ከፍተዋል። በፍንዳታው ሶስት ወታደሮቹና ሁለት ሲቪሎች መገደላቸውን በስፍራው የተገኘ ጋዜጠኛ ለቪኦኤ የሶማሌኛ አገልግሎት ገልጿል። የተጎዱ ሌሎች ሰዎች ህንጻ ውስጥ ይኖሩ እንደሆነ ለጊዜው አልታወቀም። ጉሬሃጂ ሐሳን የሆቴሉ አንዱ ባለቤትና ስራ አስኪያጅ ሲሆኑ ታጣቂዎቹ በጀርባ በር በኩል ሕንፃ ውስጥ ገብተው ቦምቡን እንዳፈነዱት ነው የተናገሩት። ታጣቂዎቹ ሆቴሉን እንደ ተቆጣጠሩት ሐሳን ገልጸዋል። የምክር ቤት አባላትና በውጭ ሀገር የሚኖሩ የሀገሪቱ ተወላጆች የሚያዘወትሩት ሆቴል ጥቃት ሲደርስበት ይህ ለሦስተኛ ጊዜ መሆኑ ተገልጿል። የናይጄሪያ የጦር ሰራዊት ወታደሮቹ በሰሜን ምስራቁ የሀገሪቱ ክፍል ከጽንፈኛው ቦኮ ሀራም ተዋጊዎች የመጨረሻ ይዞታዎች አንዷ የሆነችውን ጎዛዎ የምትባል ከተማ እንዳስለቀቁ ገለጸ። ዛሬ አርብ ጠዋት ወታደሮቹ የቦርኖ ክፍለ ሀገሯን ከተማ ይዘዋል። ካሊፌት ብሎ ቦኮሀራም ያወጀበትን ሰፈርም አውድ መውታል ሲል ነው ጦር ኃይሉ መግለጫ ያወጣው። ይህ ያልተረጋገጠ ሪፖርት እየተሰማ ያለው ናይጄሪያውያን ምክር ቤታዊና ፕሬዚደንታዊ ምርጫቸውን ሊያካሂዱ አንድ ቀን ሲቀራቸው መሆኑ ነው። በነገው ዕለት በየምርጫ ጣቢያው ተሰልፈው የሀገሪቱ ዜጎች በፕሬዚደንታዊና ምክር ቤታዊ ምርጫ ድምጽ ይሰጣሉ። ድምጽ ከተሰጠ በኋላ ስለሚከተለው ነገር ግን የሚታወቅ ነገር የለም። አንዳንዶቹ አስከፊ ሁኔታ እንዳይፈጠር ስጋት አላቸው። የተቀራረበ የድምፅ ብዛት ይኖራል ተብሎ በሚገመተው የምርጫ ውድድር ግጭት ሊያስከትል ይችላል የሚል ስጋት መኖሩን ዘጋቢያችን ክሬስ ስታይን ከካኖ ናይጄሪያ በላከው ዘገባ ጠቅሷል። አዳነች ፍስሐይ ታቀርባለች። የናይጄሪያ ፕሬዝዳንታዊ ምርጫ ውጤት ይፋ ሲደረግ ዋናው ጥያቄ አሸናፊዎቹ ድላቸውን የሚያከብሩት እንዴት ይሆን ሳይሆን ተሸናፊዎቹ ምን ያደርጉ ይሆን የሚል ነው። ለፕሬዝዳንትነት ከሚወዳደሩት ሰዎች አንዱ ለአራተኛ ጊዜ የቀረቡት መሐመዱ ቡሃሪ አሁንም ከተሸነፉ የተቃዋሚው የመላ ተራማጅ ኮንግረስ ፓርቲያቸው ደጋፊዎች በሰላም ይቀበሉት ይሆን የሚል ስጋት አለ። ፕሬዚደንት ጉድላክ ጆናታንና ለ16 ዓመታት ያህል ስልጣን ላይ የቆየው ገዢው ፓርቲያቸው ህዝባዊ ዲሞክራሲያዊ ፓርቲ ከተሸነፉስ? አዲሱ የድምፅ አሰጣጥ ስነ ስርዓት ሳይሰራ ቀርቶ ህዝቡ ለመምረጥ ባይችልስ? የምርጫ ሂደቱን ለማሰናከል የዛተው ጽንፈኛ እስላማዊ ቡድን ቦኮ ሐራምስ ምን ያደርግ ይሆን? የአብዛኛውን የቦኮ ሐራም ጥቃት ተሸካሚ የሆነችው ሰሜናዊቷ ከተማ ካኖናት ከአራት ዓመታት በፊት በተካሄደው ምርጫ የቡሃሪ ደጋፊዎች ምርጫው ለጆናታን በሚጠቅም መንገድ ተጭበርብሯል ሲሉ በከሰሱበት ወቅትም በካኖ ግጭት ተካሂዷል። ግጭቱ ተቀጣጥሎም ከስምንት መቶ በላይ የሚሆኑ ሰዎች አልቀዋል። ከሞቱት አብዛኞቹም በሰሜኑ ክፍል ነው። አሕመድ ኢብራሂም የተባሉ የመንግሥት ሠራተኛ ፖሊሶች መራጮችን ለመጠበቅ ይችላሉ የሚል እምነት አላቸው። ችግር የሚሆነው ግን አንዳንድ ፖለቲከኞች በመከሯቸው መሰረት የምርጫ ድምፅ እንዳይጭበረበር እስከ መጨረሻው ለመጠበቅ ሰዎች እዛው አካባቢ ሲቆዩ ነው ይላሉ ኢብራሂም። ድምፅ ከሰጡ በኋላ ከአካባቢው መሄድ ያስፈልጋል። የመረጥከውን ታውቃለህ፣ ሰዎች የመረጡትን ያውቃሉ። የምርጫ ድምፁን በምንም አይነት ለማጭበርበር እንደማይቻል ነፃው ብሔራዊው የምርጫ ኮሚሽን ተናግሯል። ስለሆነም እዛው መቆየቱ ነው ችግር የሚፈጥረው። ከዛሬ እኩለ ሌሊት አንስቶ በነገው የምርጫ ወቅት ክፍላተ ሀገራትን የሚያገናኙት መንገዶች ሁሉ እንደሚዘጉ የካኖ ፖሊስ ቃል አቀባይ አስታውቀዋል። ሁለቱ ዋና ዋና ተወዳዳሪዎች ትላንት በመዲናይቱ አቡጃ ተገናኝተው የምርጫውን ውጤት እንደሚያከብሩ በጋራ መግለጫ አስታውቀዋል። ከሦስት ሺህ በላይ ሰዎችን የገደለውን የኢቦላ ወረርሽኝ ለማስቆም ሌላ ሙከራ ሊያደርጉ የተነሱት የሴራሊዮን ባለሥልጣናት የሀገሪቱ ሕዝብ ከቤቱ እንዳይወጣ መመሪያ አሳልፈዋል። በሀገር አቀፍ ደረጃ ለሕዝቡ ከቤትህ ከተቆይ ተብሎ የተላለፈው አዋጅ ከዛሬ አርብ ጀምሮ እስከ እሁድ ማታ ድረስ የሚዘልቅ ነው። በዚሁ ጊዜ የጤና ሠራተኞች በየቤቱ እየገቡ ከተደበቁ የኢቦላ ህመምተኞች ይኖሩ እንደሆነ ይፈልጋሉ። ህዝቡ ቫይረሱን እንዲከላከል በድጋሚ ያሳስባሉ። አድማጮች የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ በ25 እና በ31 ሜትር ባንድ የሚተላለፈውን የአማርኛ ፕሮግራም ነው። የየመን ሺያ ሁቲዎቹን ተዋጊዎች ለማስወገድ በሳውዲ አረቢያ መሪነት በተያዘው የክልሉ ህብረት ዘመቻ ዛሬ ለሁለተኛ አከታታይ ቀን ተዋጊ ጀቶች በሽምቅ ተዋጊዎቹ ይዞታዎች ላይ የአየር ድብደባ አድርሰዋል። ሁቲዎቹ አብዛኛውን የሀገሪቱ ክፍሎች የተቆጣጠሩት ናቸው። የህብረቱ ኃይሎች ዛሬ አርብ ዋና ከተማዋ ሰንዓ ውስጥና ዙሪያዋን ያሉ የጦር ሰፈሮችንና የሽምቅ ተዋጊ ኢላማዎችን መደብደባቸውን ባለስልጣናትና የአይንም እማኞች ናቸው የገለጹት። ወታደራዊ ባለስልጣናቱ እንደጠቆሙት የሁቲ ሽምቅ ተዋጊዎች የትውልድ ሀገር የሆነውን ሳአዳ ከተማንም በአየር ጥቃቱ ደብድበውታል። የሳውዲ ባለስልጣናት የቦምብ ጥቃት ዘመቻው የመጀመሪያው ምዕራፍ ተሳክቷል ማለታቸው ተጠቅሷል። ይሁንና የየብስ ጥቃትም ሳያስፈልግ አይቀርም ነው ያሉት የሳውዲ የመከላከያ ሚኒስቴር አማካሪ አህመድ ቢን አሲሪ አምስት የሰላጤው ንጉሳዊ ግዛቶችን ጨምሮ አስር ሀገሮችን ይዞ በጥድፊያ የተደራጀው ጸረ ሁቲዎቹ ህብረት በኢራን የሚደገፉትን ተዋጊዎች አሸንፎ ዓለም አቀፍ እውቅና ያላቸውን ፕሬዚደንት ወደ ስልጣን ለመመለስ ነው የተነሳው። ሁቲዎቹን በገንዘብና በማሰልጠን መርዳቷን እያስተባበለች ያለችው ኢራን ሳውዲ መራሹን ጥቃት የየመንን ሁኔታ የሚያባብስ አደገኛ እርምጃ ብለዋለች። የአየር ጥቃቱ መገታት አለበት ብለው ዛሬ የተናገሩት የኢራኑ የውጭ ጉዳይ ሚኒስትር ሞሐመድ ዣቫድ ዛሪፍ በየመን ሁኔታውን ከማባባስ ይልቅ የብሔራዊ እርቀ ሰላም ንግግር እንዲከፈት ጥረት ይደረግ ሲሉ ተማጽነዋል። በስተ መጨረሻም 150 ሰዎች በሙሉ ያለቁበትን የጀርመን ዊንግስ ጀት ፈረንሳይ አልፕስ ውስጥ የከሰከሰው ሆን ብሎ ነው ተብሎ የታመነው ረዳት አብራሪ የአእምሮ መደበት ህመሙን ከመስሪያ ቤቱ ደብቆ ነበር ሲሉ የጀርመን አቃቢ ሕጎች ተናገሩ። አንድሪያስ ሉቢትስ የተባለው የ27 ዓመቱ ረዳት አብራሪ ጀርመን ውስጥ ያሉ ሁለት መኖሪያ ቤቶቹ ሲፈተሹ የተቀዳደዱ የህመም ፈቃድ ማስረጃዎች ተገኝተዋል ያሉት አቃቢ ሕጎቹ አንደኛው እንዲያውም አደጋው ለደረሰበት ቀን የተጻፈለት ነው ብለዋል። የተገኙት የሰውየው የሕክምና ሰነዶች ታሞ መቆየቱንና ተገቢው ሕክምና እየተደረገለት እንደነበርም የሚጠቁሙ ናቸው ብሏል የአቃቢ ሕጎቹ መግለጫ። ከዚያ ውጪ ስለ ህመሙ ምንነት በዝርዝር አልተናገሩም። ይሁን እንጂ የዜና ማሰራጫዎች የረዳት አብራሪው ህመም የአይምሮ ጭንቀት ወይም መደበት ነበር እያሉ ናቸው። የፈረንሳይ አቃቢ ህግ ብሪስ ሆበ ትናንት በሰጡት መግለጫ ረዳት አብራሪው ከበረራ ክፍሉ ወጣ ብሎ የነበረውን ዋና አብራሪ ተመልሶ እንዳይገባ በሩን ቆልፎ ሲያበቃ አውሮፕላኑ በፍጥነት አንደርድሮ ከስክሶታል ብለው እንደሚያምኑ ተናግረዋል። በታላቅ ቅናሽ ዋጋ መንገደኞችን የሚያጓጉዘው የጀርመን ዊንግስ ባለቤት ሉፍታንዛ ዛሬ ባወጣው መግለጫ በበረራ ወቅት ሁለት አብራሪዎች በበረራው ክፍል መኖር እንዳለባቸው አዲስ መመሪያ ማውጣቱን ገልጿል። ዩናይትድ ስቴትስ ከመስከረም አንዱ የሽብርተኛ ጥቃት ወዲህ አውሮፕላኖች በረራ ላይ ባሉበት ጊዜ ቢያንስ ሁለት ሰዎች በበረራው ክፍል እንዲኖሩ መመሪያ ማውጣቷ ይታወሳል። አድማጮች ለምሽቱ ያሉን ዜናዎች እነዚሁ ናቸው። የምታዳምጡት የአሜሪካ ድምፅ ሬዲዮ በ25ና በ31 ሜትር ባንዶች የሚያስተላልፈውን የአርብ ምሽት ዝግጅታችንን ነው። የምናስተናግዳችሁ ሄኖክ ሰማግዜርና ቆንጂት ታየነን እስከ አራት ሰዓት ድረስ አብረናችሁ እናመሻለን። በምሽቱ ዝግጅት ለትንተናል የያዝናቸውን ዜናዎች በድጋሚ እናስተዋውቅ። የደቡብ ሱዳንን የሰላም ስምምነት፣ በአለም ዙሪያ የጋዜጠኞች መታሰር ይቁም ሲል ሲፒጄ የጀመረውን ዘመቻ የኬንያ የድንበር ጸጥታ ጉዳይና ዩናይትድ ስቴትስ ከየመን ጋር ያላትን ግንኙነት የሚተነትኑ ዘገባዎች እናቀርባለን። ሁለተኛው አጋማሽ ላይ ስንደርስ ደግሞ እሰጥ አገባና አፍሪካ በጋዜጦችን አታተናል። ለሁሉም እስከ አራት ሰዓት አብራችሁ እንድታመሹ በድጋሚ እንጋብዛለን። የዕለቱ አብይ ርዕስ ይቀርባል። የደቡብ ሱዳን ተደራዳሪዎች ወደ ጠረጴዛው ለመመለስ ፍላጎት ማሳየታቸውን የገለጹት የኖርዌይ ልዩ ልዑክ የሀገሪቱ ፓርላማ የመንግስቱን የስልጣን ዘመን ለማራዘም ያሳለፈውን ውሳኔ ተችተዋል። በደቡብ ሱዳን የዩናይትድ ስቴትስ ልዩ ልዑክ ከሆኑት አምባሳደር ዶናልድ ቡት ጋር በመሆን ወደ ጁባ የተጓዙት የኖርዌው መልእክተኛ ያንስ ፒተር ሽምፕሩድ ሁሉም ነገር መምጣት ያለበት ከድርድር ጠረጴዛው ነው ብለዋል። እስክንድር ፍሬው ከአዲስ አበባ ተጨማሪ አለው ከሶስት ሳምንታት በፊት የተቋረጠው የደቡብ ሱዳን ተፋላሚ ወገኖች የሰላም ድርድር እንዲቀጥል ጥረቶች እየተደረጉ ነው። በደቡብ ሱዳን የዩናይትድ ስቴትስ ልዩ ልኡክ ዶናልድ ቡዝና የኖርዌ አቻቸው የንስ ፒተር ሽምፕሩድ ወደ ጁባ ያደረጉት ጉዞም ከጥረቶቹ መካከል ይጠቀሳል። የጉዞ ዋነኛ ዓላማ ድርድሩን ማስቀጠል መሆኑን ለጋዜጠኞች የገለጹት በደቡብ ሱዳን የኖርዌ ልዩ ልኡክ የንስ ፒተር ሽምፕሩድ አበረታች ውይይት እየተካሄደ መሆኑን አስረድተዋል። ግጭቱን ከመፍታት አንጻር የጋራ መግባባት ላይ ደርሰናል። እንዴት ሊፈታ እንደሚችልም የተለያዩ ዝርዝር ውይይቶችን አካሂደናል። ይህ ሁኔታ ደግሞ ተፋላሚዎቹን ወገኖች ተቃዋሚዎቹንም መንግሥትንም ለማሳመን እንደሚረዳ ተስፋ እናደርጋለን። ከዚህ አንጻር ተፋላሚዎቹ ወገኖች ተቀምጠው እንዲነጋገሩ፣ እንዲደራደሩ ሰጥቶ በመቀበል እንዲወያዩና ሀገሪቱ አሁን እየተጓዘች ካለችበት የውድቀት መንገድ እንዲታደጉ ለማድረግ ከተቃዋሚዎቹ መሪ ሪያክ ማቻር ጋር እዚህ አዲስ አበባ ላይ እየተነጋገርን ነው። የሁለቱ ልዩ ልኡካን ጉዞ የደቡብ ሱዳን ፓርላማ የመንግስቱን ስልጣን ለማራዘም ከወሰነ ውሳኔ ጋር ተገጣጥመዋል። ፓርላማው በሳምንቱ መጀመሪያ ባደረገው ስብሰባ በዚህ ዓመት መጨረሻ ይጠናቀቅ የነበረውን የፕሬዝዳንት ሳልቫኪር ማያርዲት የስልጣን ዘመን በሶስት ዓመት አራዝሟል። ይህንን የተቃወሙት ና የዩናይትድ ስቴትስ ልኡካን ሁኔታው እንደሚያሳስባቸው ለደቡብ ሱዳን ባለስልጣናት ማሳወቃቸውን ሚስተር ሽምፕሩድ አብራርተዋል። ኖርዌይ ሳልቫኪር ፕሬዚደንት ሳልቫኪርንና ሌሎች የመንግስቱን ከፍተኛ ባለሥልጣናት ለማነጋገር ኖርዌይና ዩናይትድ ስቴትስ ሆነን ወደ ጁባ አብረን ሄደናል። ጉዞአችን ግን የደቡብ ሱዳን ፓርላማ የመንግስቱን የሥልጣን ዘመን ለማራዘም ከተነጋገረበትና ከወሰነበት ስብሰባ ጋር ተገጣጥሟል። ከዚህ አንጻር ደግሞ አቋማችንንና መልእክታችንን ለመንግስቱ በማድረስ በኩል በጣም ግልጽ ለመሆን ሞክረናል። የሥልጣን ጊዜው መራዘሙ ከሕጋዊነት አንጻር ያሉ አንዳንድ ሁኔታዎችን ሊፈታ ቢችልም የመንግሥቱን ሥልጣን የሚያራዝም ማንኛውም ሕጋዊ ውጤት መመንጨት ያለበት ከድርድር ጠረጴዛ መሆን እንደሚገባው ግልጽ አድርገናል። የብሔራዊ አንድነት መንግሥት በመመስረት በኢጋድና በአፍሪካ ሕብረት የጸጥታ ጉዳዮች ተንታኝ የሆኑት ዶክተር መሀሪ ታደለማሩ የዩናይትድ ስቴትስና የኖርዌ ዲፕሎማቶች የጁባ ጉዞ ድርድሩን ከማስጀመር የላቀ ዓላማ እንደነበረው ይገምታሉ። ከኢጋድ በኩል አሁን የመጨረሻውን ሀሳብ እነሱ ተደራድረው የሚወስኑት ሳይሆን ወይ የሚቀበሉት ወይ ደግሞ የማይቀበሉት የውሳኔ ሀሳብ የሚያቀርብ ይመስለኛል። ይሄ እንዲቀበሉ የሚደረግ ጥረት ሊሆን ይችላል የትሮይካ ጉዞም እንጂ ከአሁን በፊትም ድርድር መቀጠል አለመቀጠል አልነበረም ችግራቸው። ስለዚህ የውሳኔ ሀሳብ ሲቀርብ ምን ይመልሳሉ የሚለው ግን ትልቅ ጥያቄ ነው። የደቡብ ሱዳን ፕሬዝዳንት ሳልቫኪር ማያርዲት ና የተቃዋሚዎቹ መሪ ዶክተር ሪያክ ማቻር በአዲስ አበባ በፈረሙት ስምምነት መሰረት እንደ አውሮፓውያን አቆጣጠር ከሐምሌ 9 2015 በፊት የብሔራዊ አንድነት የሽግግር መንግስት መመስረት ነበረበት። የፊታችን ሚያዝያ አንድ ደግሞ ቅድመ የሽግግር መንግስት ጊዜ እንደሚጀመር ስምምነቱ ያመለክታል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያን ነው። ወደ ሁለተኛው ዘገባችን ስናልፍ የምስራቅ አፍሪካ የልማት በይነ መንግስታት ወይም ኢጋድ ድርቅን ለመቋቋም ከመቼውም ጊዜ የተሻለ ብቃት መፍጠሩን ገለጸ። ድርጅቱ ዛሬ በአዲስ አበባ ከለጋሽ አገሮችና መንግስታዊ ካልሆኑ ድርጅቶች ጋር ባደረገው ጉባኤ በድርቅ ምክንያት ከፍተኛ ጉዳት ለደረሰባቸው ወገኖች ግን በቀጥታ የደረሳቸው ድጋፉ ዳተኛ አነስተኛ መሆኑ ተገልጿል። መለስካቸው አማሃ ዝርዝሩን ዘግቧል። ዛሬ በአዲስ አበባ ሂልተን ሆቴል የኤጋድ ወይም የምስራቅ አፍሪካ በይነ መንግስታት ለልማት ባለስልጣን የድርቅ መቋቋሚያና ቀጣይነት ውጥን ባካሄደው አራተኛ ጠቅላላ ጉባኤ ላይ የኤጋድ ዋና ጸሐፊ አምባሳደር ማሕቡብ ማአሊም እንደገለጹት ባለፉት የተቋሙ አራት ዓመታት አያሌ ተግባራት ተከናውነዋል። የአካባቢው አገሮች መንግስታት ድርቅ የሚያስከትለውን አደጋና ቀውስ ለመመከትና እስከ ወዲያኛውም ለማስወገድ በጋራ መስራት እንደወሰኑ አስታውሰዋል ተገኝተዋል በዚህም ምክንያት መረጃዎችን መሰብሰብና መረጃዎችን መጠቀም የጋራ ሆነዋል ብለዋል በዚህ ምክንያት የጠፋ የነበረው ጊዜና ሀብትም ዛሬ ታሪክ ሆኗል ያሉት አምባሳደር ማአሊም የአካባቢው አገሮች ዛሬ የድርቅ አደጋን ለመቋቋም በእጅጉ የተሻለ አቅም እንዳላቸው በእርግጠኝነት ገልጸዋል አሁን ከዛሬ ሶስት ዓመቱ የተሻለ የመቋቋም አቅም አለን እና ለአንዳች ሁኔታ ምላሽ መስጠት ካለብን ከዛሬ ሶስት ዓመት ይልቅ ዛሬ በየአገሮቻችንም ሆነ በጋራ በተሻለ ሁኔታ ተዘጋጅተናል። በተግባር የሚተረጎሙ የፖሊሲ አቅጣጫዎች አሉን፣ የተሻለ ጥናትም አለንና ከዛሬ ሶስት ዓመት ወዲህ በጣም ዝግጁዎች ነን። የዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ የዩኤስኤ አይዲ ረዳት አስተዳዳሪ እና ለኤጋዱ ተቋም ዓለም አቀፋዊ ትብብሩን የወከሉት ሚስተር ቶማስ ስቶል ለቪኦኤ በተለይ በሰጡት ቃለ ምልልስ እንዳሉት የአካባቢው አገሮች ድርቅን ተከትለው የሚመጡ የተለያዩ ጉዳቶችንና ቀውሶችን የመቋቋም አቅማቸው እንደጎለበተ በተጨባጭ ማስረጃዎች ለማሳየት ሞክረዋል። በእርግጥ ብዙዎቹ እንደተናገሩት በ2011 ዓ ም የነበረው ድርቅ በአስርተ ዓመታት ውስጥ ከተከሰቱት አንዱና ትልቁ ነው። በ2011 ዓ ም የተከሰተው ድርቅ ከሺህ ዘጠኝ መቶ ሰማንያ አምስቱ የከበደ ነበር። በ1985ቱ ድርቅ ግን የሞተው ሰው ቁጥር አንድ ሚሊዮን ሰው ደርሷል። በ2011ዱም በእርግጥ ሰዎች ሞተዋል። በአብዛኛው ግን ሞቱ የተከሰተው ሶማሊያ ውስጥ ነው። ያም በሀገሪቱ በነበረው የግጭት ሁኔታ ምክንያት ነው። ስለሆነም በ2011 ዓመተ ምህረት አገሮቹ በተሻለ ሁኔታ ዝግጁ ነበሩ። የጀርመንን የኢኮኖሚና የልማት ትብብር ሚኒስቴርን የወከሉት ዶክተር ራልፍ ማቲያስ ሞስ በበኩላቸው ከአራት ዓመታት በፊት የአካባቢው ሀገሮች መንግስታት ድርቅን ለመመከትና ልማትንም ለማፋጠን በጋራ የመስራት አስፈላጊነትን አምነው ይህንን ውጥን ከመሰረቱ ወዲህ ተቋሙ ብዙ ርቀት መምጣቱን አስታውሰዋል። እስከ ዛሬ ብዙ የሚመሰገን ስራ እንደተከናወነ ገልጸው እንከኑንም አውስተዋል። Despite these good news and all the progress made so far, we have to acknowledge that concrete. እነዚህ መልካም ዜናዎች ቢኖሩም እስከ ዛሬም የተከናወነው መልካም ሥራ እንዳለ ሆኖ በድርቅ በከፍተኛ ሁኔታ ለተጎዱ ሰዎች ጥቅም የቀረበው አገልግሎት ግን የሚደርሰው በጣም ዘግይቶና በእጅጉም በትንሹ ነው። ሁላችንም በተለይም የኢጋድ አባል አገሮች የድርቅ መቋቋሚያ መዋዕለ ነዋይን ማጠናከር ይኖርብናል። የኢጋድና የምስራቅ አፍሪካ አገሮች መንግስታት መሪዎች በመስከረም ወር ከአራት ዓመት በፊት ናይሮቢ፣ ኬንያ ላይ ተሰብስበው በአካባቢው በተደጋጋሚ የሚከሰተውን ድርቅና የሚከተለውን ቀውስ በአስቸኳይ ጊዜ እርዳታ ሊፈቱት እንደማይችሉ ተስማሙ። መፍትሄውም ተከታታይ ልማትና የጋራ እንቅስቃሴ እንደሆነ አምነው የጋድ የድርቅ መቋቋሚያና ቀጣይነት ውጥንን መሰረቱ። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ በዓለም ዙሪያ የጋዜጠኞች መታሰር ይቁም ሲል በኒውዮርክ መሠረቱን ያደረገው የጋዜጠኞች መብት ተሟጋች ቡድን ሲፒጄ ዘመቻ ጀምሯል። ከዩኒቨርሲቲ ኦፍ ሜሪላንድ ጋር በመተባበር የተጀመረው ዘመቻ ባለፈው የአውሮፓውያን ዓመት ሁለት መቶ ሀያ ጋዜጠኞች መታሰራቸውን መዝግቧል። ከአፍሪካ ኢትዮጵያዊቱ ጸሐፊ ሪዮት ዓለሙና የስዋዚላንዱ በኪ ማኩቡ የዚህ ዘመቻ መሪ ምስሎች ሆነዋል። በዓለም ዙሪያ እስር ላይ በሚገኙ ጋዜጠኞች ጉዳይ ላይ ግንዛቤ ለማስጨበጥ ነው ዘመቻውን በትብብር ያሰናዳ ነው። ጋዜጠኞቹንና ቤተሰቦቻቸውን ለማገዝ ይረዳል ብለን እናምናለን። ቶም ሮድስ የሲፒጄ ማለትም ኮሚቴ ቱ ፕሮቴክት ጆርናሊስት የአፍሪካ መረጃ አጠናቃሪ ናቸው። ከናይሮቢ በስልክ እንደገለጹት በዓለም ዙሪያ ባለፈው የአውሮፓውያን ዓመት 220 ጋዜጠኞች በቁጥጥር ስር ሲውሉ ከግማሽ በላይ የሚሆኑት ጥቅስ ጸረ መንግስት የሚሉ ክሶች የቀረቡባቸው ናቸው። 45 ጋዜጠኞች ያለምንም አይነት ክስ በቁጥጥር ስር ይገኛሉ። የተቀሩት የስም ማጥፋትና የሐሰት ዜና የማሰራጨት ክሶች የተመሰረተባቸውና አንዳንዶቹ ጥፋተኛ ተብለው በእስር የሚገኙ ናቸው ይላል የሲፒጄ መረጃ። ጋዜጠኞችን በማሰር በአፍሪካ ኢትዮጵያና ኤርትራ ወደር አልተገኘላቸው። ኢትዮጵያና ኤርትራ በትንሹ አስራ ሰባት ጋዜጠኞችን አስረዋል። ሁለቱ ሀገሮች ጋዜጠኞችን በማሰር በዓለም የከፉ ሀገሮች ሰንጠረዥ ላይ እኩል ሦስተኛ ደረጃ ላይ ይገኛሉ። ከስዋዚላንድም አንድ ታሳሪ የኔሽን ጋዜጠኛ አለ። በዓመቱ መጀመሪያ መረጃ ያሰባሰበውና ይፋ ያደረገው ሌላኛው የመብት ድርጅት ሁማን ራይትስ ዎች በኢትዮጵያ ከአስራ ዘጠኝ በላይ ጋዜጠኞችና ጸሐፊዎች መታሰራቸውን ይፋ አድርጓል። የኢትዮጵያ መንግሥት ባለሥልጣናትን ብትጠይቅ ጋዜጠኞቹ የታሰሩት ከሥራቸው ጋር በተያያዘ አይደለም ብለው እንዲሁ በጭፍኑ ይነግሮሃል። ሁኔታው ግን እንደ እውነቱ ያሆኖ ሳለ ለምሳሌ በዚህ ዘመቻ ምስሏን ለግንዛቤ ማስጨበጫነት ያሰፈርነው ርእዮት ዓለሙና ባልደረቦቿ ጸረ መንግሥት ብለን በፈረጅነው የክስ መደብ ነው በቁጥጥር ሥር የምትገኘው። የፍትህ ጋዜጣ አምደኛ የነበረችው ርእዮት ዓለሙ አሁንም እየጨመረ ነው፣ ለ1376 ቀናት ታስራለች። ከሦስት ዓመታት በፊት ርእዮት በኢትዮጵያው ከፍተኛ ፍርድ ቤት በቀረበባት በሽብር ፈጠራና ማነሳሳት ክስ የ14 ዓመት እስራት ተፈርዶባታል። በኢትዮጵያ ርዮትን ጨምሮ እስክንድር ነጋና ውብሸት ታዬ ፍርድ የተላለፈባቸው ሲሆኑ በፍርድ ቤት ጉዳያቸው በመታየት ላይ ከሚገኙት መካከል ደግሞ የዞን ዘጠኝ ጦማር ጸሐፊዎችና ሦስቱ ጋዜጠኞች ይገኛሉ። የኢትዮጵያ መንግሥት እነዚህ ጋዜጠኞችና ጸሐፊዎች የታሰሩት ከሥራቸው ጋር ፍጹም በተያያዘ ጉዳይ አይደለም ሲል ያስተባብላል። የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያ ነው። አሁን ከምሽቱ ሦስት ሰዓት ከ23 ደቂቃ ሆኗል። ተከታዩ ዘገባ ደግሞ ወደ ጎረቤት ኬንያ ይወስደናል። የኬንያ የድንበር ጸጥታ ጉዳይ ላይ የሚያተኩር ነው። ሰለሞን አባተ ዝርዝሩን ይዟል። ታላቁ የኬንያ ግንብ ለኬንያ ጸጥታ መፍትሄ ይሆን እንዴ? ኬንያ በስተ ሰሜን ምሥራቋ ከኢትዮጵያና ከሶማሊያ ጋር ትዋሰናለች። የሶማሊያ ማዕከላዊ መንግሥት ከዚያድ ባሬው ውድቀት ጋር ከፈረሰ በኋላ ላለፉት ከ20 ዓመታት ለዘለቀ ጊዜ መላ አካባቢው ከሶማሊያ በሚነሱ ሰርጎ ገብ ጥቃቶች እየታመሰና እየተንገላታ ይገኛል። በቅርቡ ደግሞ ኬንያ በሶማሊያው የሽብር ቡድን አልሻባብ የተጣሉ ብዙ ሕይወትና ንብረት ያጠፉ አደጋዎችን አስተናግዳለች። ይህ ስጋትና ጥቃት እየጨመረና እየበረታ በሄደ መጠን የኬንያ ባለሥልጣናት ሀገራቸውን በግንብ ጥር ለመዝጋት እየሰሩ ናቸው። ከናይሮቢ በደረሰን የመሐመድ ዩሱፍ ዘገባ መሠረት በተወሰነው የድንበሩ አካባቢ ላይ ነበር አጥር ሊያቆሙ ቢያስቡም መንገዶቹ ግን ለንግድና የጸጥታ ባለሥልጣናቱም ለጥቃት አጸፋ መስጠት ባሻቸው ጊዜ ለመመላለሻ እንዲሆናቸው ክፍት ሆነው እንደሚቆዩ ተነግሯል። ሐሳቡ አደጋው ወይም ስጋቱ በበዛባቸው አካባቢዎች ያለውን የጸጥታና የደህንነት ሁኔታ ለማሻሻልና ሰዎችም በሰላማዊ ሁኔታ ድንበሩን መሻገር እንዲችሉ ለማድረግ መሆኑን የሀገር ውስጥ ጉዳይ ሚኒስቴሩ ቃል አቀባይ ሙዌንዳን ጆካ ለቪኦኤ ገልጸዋል። የተወሰኑ መግቢያና መውጫ በሮች ይኖራሉ። አንዳንድ የመንገድ ላይ ደንቃራዎችን ወይም መሰናክሎችንም ሆን ብለን ልናስቀምጥ እንችላለን። በአንዳንድ አካባቢዎች ግንብ ወይም እንዲሁ አጥሮች ሊኖሩ ይችላሉ። ይሁን እንጂ በሙሉ 700 ኪሎ ሜትር ላይ ግንብ እናቆማለን ማለት አይደለም። ባለፉት አራት ወራት ብቻ አልሻባብ ማንዴራ ውስጥ ከመቶ በላይ ቁጥር ያለው ሰው መግደሉን ቃል አቀባዩ ተናግረዋል። ኬንያ ጦሯን የዛሬ አራት ዓመት ወደ ሶማሊያ ከላከችበት ጊዜ አንስቶ የሶማሊያው የሁከትና ጽንፈኛ ቡድን አልሻባብ በኬንያ ላይ በርካታ ጥቃቶችን እንደሚያደርስ ዝቶ ነበር። የጸጥታ መጓደል ሁኔታ በሰሜን ምስራቅ ኬንያ ግዛቶች ላይ የትምህርት ስርዓት እንዲስተጓጎል አድርጓል። ባለፈው ዓመት አልሻባብ መምህራንን የያዘ አውቶቡስ አጥቅቶ 28ቱን ከገደለ በኋላ አስተማሪዎች ወደ አካባቢው መሄድ አይፈልጉም። የጠረፍ ቃፊሮች ተመናምነው በሚገኙባቸው አካባቢዎች ላይ አጥር ወይም ግንብ ማቆም ሊረዳ ይችል ይሆናል ይላሉ የጸጥታ ተንታኙ አንድሩ ፍራንክሊን አጠቃላይ መፍትሄ ነው አጥርም አቁም የኮረንቲና ሌላም የኤሌክትሮኒክ የክልላ ስርዓት ዘርጋ ሰው ካላደረግክባቸው ዋጋ የላቸውም አሁን በቂ ሰው በመላ ወሰኑ ላይ ልታስፍር የምትችለው የጥበቃ ኃይል የለንም እያደረግን ያለነው ሙሉ በሙሉ ክፍት በሆነው ከሶማሊያ ጋር በሚያዋስንን ድንበር ላይ አንዳች የጸጥታ ስርዓት እንዲኖር ለማድረግ መጣር ነው። በሌላ በኩል ደግሞ አጥር ቢቆም ድንበር እያቋረጡ በሚገቡ የሽብርተኞችንና ህገወጥ የሆኑ ወሰንዘለል ንግዶችን ለመቆጣጠር ያስችሉ ይሆናል ሲሉ የሀገሬው ሽማግሌዎችና የአካባቢ መሪዎች ሐሳቡን እንደሚደግፉ የኬንያ መገናኛ ብዙሃን እየዘገቡ ነው። ሌሎች ደግሞ አሁን ማንዴራ ውስጥ ያሉ የአልሻባብ ሽብርተኞችን እኮ ጥፋት ከማድረስ አጥሩ አያቆማቸውም የሚሉ ተከራካሪዎችም እየተሰሙ ነው። በሰሜኑ አካባቢ ያለው የጸጥታ ሁኔታ ሊሻሻል የሚችለው እኮ ባለሥልጣናቱና ሲቪሉ ሕዝብ ተጋግዘው ከሠሩ ብቻ ነው ይላሉ ነፃው ተንታኝ አብዲዋህድ ሼህ አብዲስ ሰመድ። ካለበለዚያ ይህ ፕሮጀክት ፋይዳ ቢስ ነው የሚሆነው። አሁን ግንብ የማቆም ትርጉም ምንድን ነው? አሁን ወደ ኬንያ እያቋረጡ ያሉ የአልሻባብ ሰዎችን ቁጥር ይቀንሳል። ኬንያ የሰሜኑን ህዝቧን ቀልብና ልቦና መግዛት ነው የሚኖርባት። ከህዝቡ ጋር መንግስቱ አልሻባብን ማሸነፍ ይችላል። አጥር ማቆም ምንም አይጠቅምም። አልሻባብ ሶማሊያ ውስጥ ያለውን ይዞታውን በሶማሊያ መንግሥትና በአፍሪካ ኅብረት ኃይሎች በብዙ ማጣቱ እየታየ ነው። ይሁን እንጂ አልሻባብ የአጥፍቶ ጠፊና አደጋ ጥሎ የመሰወር አድራጎቶችን እንዳይፈጽም ያገደው ብዛም የለም እለት በእለት ይታያል። የመን ውስጥ የሁቲ ሽምቅ ተዋጊዎች ኤደን የሚገኘውን የፕሬዚደንቱን ቤተ መንግስት እንደተቆጣጠሩ ፕሬዝደንቱ የመንን ለቀው ለመውጣት መወሰናቸው ዩናይትድ ስቴትስ የመን ውስጥ በሚገኙ የአልቃይዳ አማጽያን ላይ ልትወስድ ያቀደችውን እርምጃ አወሳስቦታል። የመን ውስጥ በርካታ ስፍራዎችን የተቆጣጠሩት ሁቲዎቹ ሽምቅ ተዋጊዎች አልቃይዳን የሚቃወሙ ይሁን እንጂ ከዩናይትድ ስቴትስ ጋር ግንባር ፈጥረው ይህን አሸባሪ ቡድን ይወጋሉ ተብለው አይታመኑም። በፔንታገን ማለት በዩናይትድ ስቴትስ የመከላከያ ሚኒስቴር የቪኦኤ ዘጋቢ ፓም ዶኪንስ የደረሰን ዘገባ ዝርዝሩን ይዟል። አዲሱ አበባ ያቀርበዋል። የውጡ ሽምቅ ተዋጊዎች ራሳቸውን የጠራን ወይንም ምርጥ የተባልን የመናውያን፣ ለውጭ አገር ዜጎችም አንዳሽ ግዴታ የሌለብን ብለው ይቆጥራሉ። ይህን የሚሉት የመካከለኛው ምስራቅ ተቋም ተንታኝ ቻርልስ ስሚት ናቸው። ከአሜሪካውያን ጋር ለመተባበር ፈቃደኞች ተደርገው ሊታዩ አይችሉም። የዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር ቃል አቀባይ ጄፍራት ኬ ዩናይትድ ስቴትስ ለእነዚህ ቡድኖች ራሷን የምታስተዋውቅበት የራሷ የሆነ መንገድ አላት ይላሉ። ከሁቲዎቹ ጋር ቀጥተኛ ግንኙነት ኖሮን አያውቅም። በይፋ ግን ዩናይትድ ስቴትስ የመን ውስጥ ላለው የፕሬዚዳንት ሃዲ መንግስት ድጋፏን ቀጥላለች። ውጭ ጉዳይ ሚኒስትር ጆን ኬሪ ና የኢራኑ አቻቸው ጃቫር ዛፋር ትናንት ሐሙስ ስዊዘርላንድ ውስጥ በኒኩሌር ድርድር ጉዳይ ሲገናኙ የየመን ውዝግብም ላፍታ ያህል ተነስቶ ነበር። ለገልፉ ማለት ለባሕረ ሰላጤው ውጭ ጉዳይ ሚኒስትሮች እንዳነሱላቸው በስድስቱ የአረብ ሕብረት በኢራን በሚደገፈው የሁጤ ሸማቂ ቡድን ላይ የቦምብ ጥቃት ለማካሄድ ስምምነት ተደርሷል። ምንም እንኳ ዩናይትድ ስቴትስ ይህን ወታደራዊ እርምጃ ብትደግፍም የዋይት ሐውስ ቃል አቀባይ ጆሽ እርነስት ዋነኛው መፍትሄ ፖለቲካዊ ውይይት ነው ይላሉ። ሆኖም አሉ ቃል አቀባይ ጨምረው ሆኖም የውጡ ሽምቅ ተዋጊዎችስ ከቀድሞ ፕሬዚዳንት አሊ አብደላ ሳሌ ጋር እስከ ሰሩ ድረስ በዚያ አካሄድ መቀጠል አይቻልም። የተባበሩት መንግስታት ድርጅት የጀመረው ድርድር ይሳካ ዘንድ ውጤዎች አመፃቸውን አቁመው ከድርጅቱ የሰላም ጥረት ጋር እንዲተባበሩ ዩናይትድ ስቴትስ ታሳስባለች። የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያን ነው። አሁን ከምሽቱ ሶስት ሰዓት ተኩል ሆኗል።

I get, hmm, to be yeah कोरे कोको पालू रह से बाइनिस का याद रहे जिन आपको आते से आज आज मैं तो पारी में ये ना किसे हो ये वो डायरेक्शन है लिप्त में दिस हो अंडे तार कोशिश हो

Jimbo no, the Debauda ta un, e medie de pedeapse, e lipina ta unii, e medie joagodio, sartele pasă că nu e n i do the विवेदे समय पाइने वाज में तो पांच

የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያን ነው። መቼም ዛሬ አርብ ነው እና የሳምንቱን መጨረሻ በመሆኑ ምርጥ ምርጥ ሙዚቃዎች ይዘን አብረናችሁ እናመሻለን። አሁን የምሽቱን ዋና ዋና ዜናዎች እናሰማ። የዩናይትድ ስቴትስና የኢራን ተደራዳሪዎች የሀገሪቱን ማለት የኢራንን የኒውክሌር መርሃ ግብር በተመለከተ የመጨረሻ ዙር ንግግራቸውን ከፍተዋል። ሁለቱ ወገኖች የመግባቢያ ሰነድ የሚፈራረሙበት የአውሮፓውያኑ የመጋቢት 31 ማለት የመጨረሻው ቀን የጊዜ ገደብ ቀርቧል። የዩናይትድ ስቴትሱ የውጭ ጉዳይ ሚኒስትር ጆን ኬሪና የኢራኑ አቻቸው ዣቫድ ዛሪፍ ዛሬ ሎዛን ስዊትዘርላንድ ውስጥ ተገናኝተዋል። ሁለቱ ዲፕሎማቶች ትናንትናም የተነጋገሩ ሲሆን ሁለቱም ወገኖች አንድ ስምምነት ላይ ይደረሳል የሚል ተስፋ እንዳላቸው ተናግረዋል። የሶማሊያ ዋና ከተማ ሞቃዲሾ በሚገኝ ትልቁ ሆቴል ቢያንስ አምስት ሰው ለተገደለበት ጥቃት የአልሸባብ ተዋጊዎች ኃላፊነት ወስደዋል። እማኞች እንደተናገሩት ዛሬ አርብ ማካ ሙካራማ በሚባለው ሆቴል ላይ በደረሰው ጥቃት አንድ መኪና ላይ የተጠመደ ቦምብ ከፈነዳ በኋላ ቢያንስ ሶስት የሚሆኑ ታጣቂዎች ሕንፃው ውስጥ ገብተው ተኩስ ከፍተዋል። የናይጄሪያ የጦር ሰራዊት ወታደሮቹ በሰሜን ምስራቁ የሀገሪቱ ክፍል ከጽንፈኛው ቦኮ ሀራም ተዋጊዎች የመጨረሻ ይዞታዎች አንዷ የሆነችውን ጎዛዎ የምትባል ከተማ አስለቅቀዋል እያለ ነው። ዛሬ ወታደሮቹ የቦርኖ ክፍለ ግዛቷን ከተማ ይዘዋል ያለው ጦር ሰራዊቱ ቦኮ ሀራም ያቋቋመውን ሰፈርም አውድመዋል ነው ያለው። ይህ የሆነው የሀገሪቱ ህዝብ ምክር ቤታዊና ፕሬዚደንታዊ ምርጫ ሊያካሄድ አንድ ቀን ሲቀረው መሆኑ ነው። የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያን ነው። አድማጮቻችን አስከትለን ከእናንተው ያገኘናቸውን አስተያየቶች እናሰማ። ቪዮኤች እንደምን ሰንብታችኋል? ሰላም ለእናንተ ይሁን እያልኩኝ በትናንት በሐሙስ ሁለት አድማጮች አስተያየት መስጫ ፕሮግራማችሁ ላይ ባልሳሳት ከኖርዝ ዳኮታ ነኝ ሲሉ ሰምቻቸዋለሁ። እና ፕሮፌሰር በየነ ጴጥሮስ ተጠይቀ የሰጡትን ሀሳብ ሲተቹ ሰምቻቸዋለሁ። አንድ ነገር እንዲረዱልኝ እወዳለሁ። ውድ ወንድሜ አሁን ጥያቄው የጎሳ ጥያቄ አይደለም፣ የህዝቡ ጥያቄ አሁን ጥያቄው የኢትዮጵያ ህነት ጥያቄ ነው። ፕሮፌሰር በየነም ያንን ተንተርሶ መሰለኝ የተናገሩት በሀገር ጉዳይ እንጂ ስለ ጎሳ ጉዳይ አይደለም የተናገሩት እና ያስተውሉ ወንድም የኢትዮጵያ መንግስት ማለት ደግሞ የኢትዮጵያ መንግስት ነው እንጂ ጎሳ አልተጠራም። አስተያየት የሚሰሙ ሁሉ ለይታችሁ እወቁ። በአሁን ሰዓት የተቃዋሚው ክፍል የቆመው በኢትዮጵያ መንግስት ላይ እንጂ በጎሳ ላይ አይደለም። ፕሮፌሰር በየነ ትክክለኛ ንግግር ነው የተናገሩት። የሁሉም ኢትዮጵያዊ ሀሳብ ነው በሰላማዊ መንገድ የገለጹት። አመሰግናለሁ። ብሄሮች፣ መልካም ቀን። አዎ የኢትዮጵያ አየር መንገድ ኤርላይንስ ብዙ ሰዎች ተችው እሰማለሁኝ። ሻንጣ እንደዚህ ከፈልን እንደዚህ ያደረግን ሰርቀው የሄዱት ለምንድን ነው ሳይፈተሽ አሳልፉልኝ ያሉት እነሱ ለምን የኢትዮጵያ አየር መንገድ ከመተቸት መጀመሪያ እኔ በህጋዊ መንገድ ሄጃለሁኝ ብለው ለምን እነዛ ሰዎች አስተያየት አይሰጡም ለምን የእነሱን ብቻ ተቀብላችሁ እናንተ እንትን ትላላችሁ አገር ታጣጥላላችሁ እናንተስ ኢትዮጵያዊ አይደላችሁ እንዴ ቪኤ ላይ የምትሰሩት በሙሉ ስም መጥቀስ አልፈልግምና አሁንም ቢሆን ሀገር ኢትዮጵያ ንጹህ ነች ጥሩ ነች በሙስና አታሳልፉ ነው። በሙስና ካሳልፉ ምን አስር ሺህ ዶላር አይጠይቋቸው ትክክለኛ ናቸው። እንደውም እኔ ወኖር ሻንጣኑ አልሰጥም። ህጋዊ በህግ ያላሳልፋችሁም ነበር ምላቂ ስለዚህ በህጉ መሰረት በትክክለኛው አስፈትሸው ቢያልፍ ማን ይጠይቃቸዋል? አራት አምስት ሻንጣ ይዘው ሄዱና እንዳይቀረጽ አለን። ካለቀረጥ የትኛው ሀገር ነው የሚሰራው? አይ ቢሮዬ፣ እንደምን አላችሁ? ደህና ናችሁ ወይ? ከኤርትራ አምባሳደር ጋራ ሲናገሩ የዓለም አቀፍ እንትኖች ሲናገሩ ስለሰማው ነው። አንደኛ ነገር የሰውዬ ነገር በጣም የሚያናድድ ነው። ኤርትራ ውስጥ እንደዚህ አይደረግም ብለው ብሎ ኮንቲና ውስጥ አርባ አርባ ሰው እያሰረ ማስቀመጡን ይህን ማንም ያውቀዋል እና ኤርትራ ህዝብና ኢትዮጵያ ህዝብ አንድ ነው። የተወለድኩበት ሸዋም ቢሆን ኤርትራ እነ ዘራይ ደረስ በነጻነት ለኢትዮጵያ ነጻነት ህይወታቸውን ነው የሰጡበት ነው ኤርትራ እና ይሄ የሚናገረው ነገር ሁሉ ውሸት ነው። እንኳን አገር ውጭ ያሉት ቤተሰቦቹ ሰቦቹ ውጭ ያለ ሰው እዛ አገር ቤት እያሰረ ገንዘብ አምጡ በሉ ይሄን አይደል? ገንዘብ አምጡ እያለ እያሰረ እንኳን የሞቱት ሰዎች ከዚህ የሞቱት ሬሳቸውን ስልኩ ሬሳቸው አይቀበርም። አስተያየቶቻችሁን ለላካችሁልን አድማጮች ሁላችሁንም እናመሰግናለን። የስልክ ቁጥራችን 2022059942 የውስጥ መስመር 14 ነው። ተከታዩ አፍሪካ በጋዜጦች ነው። አዘጋጅና አቅራቢዋ አዳነች ሰሐይ አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቃ ያቀርባል። ኢትዮጵያ ግብፅና ሱዳን የፈረሙት የትብብር መርህ አዲስ ምዕራፍ እንደሚከፍት ተገለጸ። የጊቤ ሶስት ግድብ በያዝነው ዓመት የኤሌክትሪክ ኃይል ማመንጨት እንደሚጀምር ታወቀ። ኢትዮጵያ የዝሆን ጥርስ ክምችቷን አቃጠለች። የሚሉት ንርሶች ነው ዛሬ የምንመለከተው። ኤንፒአር የተባለው ዋናው መሰረቱ ዋሽንግተን ዲሲ የሆነው ብሔራዊ ሬዲዮ ድረገጽ ስለ ታላቁ የህዳሴ ግድብ ሲዘግብ ግድቡ ሲጠናቀቅ ከአፍሪቃ ትልቁ የኤሌክትሪክ ኃይል ማመንጫ ይሆናል። ግድቡ የሚገነባውም ከአሜሪካ ወይም ከሌሎች የምዕራብ ዓለም ሀገሮች በተገኘ ገንዘብ ሳይሆን በራሷ በኢትዮጵያ ወጪ በመሆኑ የአፍሪቃን ሞልቶ ከተረፈው የተፈጥሮ ሀብት የመነጨ የሰባ ዓመታት ራእይን ይወክላል። ጨለማ የሰፈነባት ተደርጋ ትታይ የነበረችው አፍሪቃ ነጻነትና በራስ መተማመን ብቃት፣ በኤሌክትሪክ መብራት ኃይል ተጀምሯል ሲል የኤንፒአር ድረገጽ ዘገባ አድናቆቱን ገልጿል። ግብጽ ግን የህዳሴው ግድብ ግንባታ ከአራት ዓመታት ገደማ በፊት ሲጀመር ለሷ አደጋ እንደሚሆን አድርጋ ነበር ያየችው። የቀድሞ ፕሬዝደንት ሞርሲ ማንኛውም ከናይል ወንዝ የሚሰረቅ የውሃ ጠብታ በግብጽ የውሃ ጠብታ እንከላከላለን ብለው እንደነበረ ድረገጹ ጠቅሷል። በመሰረቱ ግን ይላል የኤንፒአር ሬዲዮ ድረገጽ የኤሌክትሪክ ማመንጫ ግድብ ከግርጌ ሀገሮች ውሃ አይሰርቅም። ከፈሳሹ ውሃ የሚገኘው የኤሌክትሪክ መብራት ኃይል ብቻ ነው። ችግር የሚሆነው 63 ቢሊዮን ኪቢክ ሜትር ውሃ የሚይዘው ግድብ ውሃ መሙላት ሲጀምር ነው። ይህ የውሃ መጠንም ግብፅ ከአባይ ወንዝ በአመት የምታገኘውን ያህል ይሆናል። ስለሆነም ግድቡን በአጭር ጊዜ ለመሙላት የሚሞከር ከሆነ የግብፅ ገበሬዎች የድርቅ ችግር ላይ ይወድቃሉ። የኤሌክትሪክ ኃይል አመንጪ ግድቦችም የኤሌክትሪክ ኃይል ማመንጨት ያቆማሉ። የቀድሞው የግብፅ ፕሬዝደንት፣ የጦርነት ታምቡር የመቱትም ከዚህ በመነጨት ስጋት ምክንያት ነው። የወቅቱ ፕሬዝደንት አብደል ፋታህ አልሲሲ ግን የሰላሙን መንገድ በመምረጥ ኢትዮጵያና ግብፅ በሱዳን አደራዳሪነት ባለፈው ሰኞ የትብብር መርህ ሰነድ ለመፈረም በቅተዋል ይላል ድረገጹ። አሮን ወልፍ የተባሉ የጂኦግራፊ ፕሮፌሰርና በሽምግልና ሙያ የሰለጠኑ ምሁር በዓለም ደረጃ የውሃ ድርሻ ጠብ ያላቸው ብዙ ሀገሮች እንዳሉ ጠቅሰው መራራ የሆነ የውሃ ጠብ ያላቸው ሀገሮች ውሎ አድሮ ወደ ጦርነት ወይም ወደ ድርድር ማምራታቸው አይቀሬ ነው፤ ኢትዮጵያና ግብጽ ግን ወደ ድርድር የሚያመራቸውን እርምጃ መርጠዋል ማለታቸውን የኤንፒአር ድረገጽ ዘገባ ጠቅሷል። ዴይሊ ኒውስ የተባለው የግብፅ ጋዜጣ ድረገጽ ደግሞ የግብፅ የፌዴራል መማክርት ምክትል ፕሬዚደንት መሐመድ ራሽድ ታላቁ የህዳሴ ግድብ ግንባታን በሚመለከት የተደረገው የትብብር መርሃ ግብር ስምምነት በግብፅና በኢትዮጵያ መካከል በትብብርና በመግባባት ላይ የተመሰረተ አዲስ የግንኙነት ምዕራፍ ይከፍታል ማለታቸውን ጠቁሟል። አልሲሲ ደግሞ ኃላፊነት የሚሰማቸውና አዕምሯቸው ክፍት የሆነ ጠቅላይ ሚኒስትር አላችሁ በማለት የኢትዮጵያን ህዝብ እንኳን ደስ ያለህ ማለታቸውን ደይሊ ኒውስ ጋዜጣ ድረገጽ ዘግቧል። በያዝነው ዓመት የትልቁን የኤሌክትሪክ ማመንጫ ኃይል የግቤ ሶስት ግድብን ሊሞላ የሚችል በቂ ዝናብ ከተገኘ የኢትዮጵያ መንግሥት በያዝነው ዓመት የኤሌክትሪክ መብራት ኃይል የማመንጨት እቅድ እንዳለው ብሉምበርግ የዜና አገልግሎት ዘግቧል። ከሰኔ እስከ ነሐሴ ወራት ውስጥ ባሉት የዝናብ ወራት ወቅት የኢትዮጵያ የመብራት ኃይል መስሪያ ቤት በጊቤ ሶስት ካሉት አስር ተርባይኖች ከአንደኛው የ187 ሜጋዋት የኤሌክትሪክ መብራት ኃይል የማመንጨት እቅድ እንዳለው የኢትዮጵያ የውሃ ሀብትና የኤነርጂ ሚኒስትር አለማየሁ ተገኑ እንደገለጹ ብሉምበርግ ጠቁሟል። የ1870 ሜጋዋት የኤሌክትሪክ ኃይል የማመንጨት ብቃት ያለው የጊቤ ሶስት ግድብ መንግስት እንደ አውሮፓ አቆጣጠር ከ2004 ዓ ም አንስቶ ከሶስት ዓመታት በፊት አንስቶ ማለት ነው። ሲገነባቸው ከቆየው አራት ትልልቅ የመብራት ኃይል አመንጪ ግድቦች አንዱ ነው። ኢትዮጵያ እንዲህ አይነቶቹን ግድቦች በመገንባት ላይ ያለችው በማበብ ላይ ላሉት ኢንዱስትሪዎቿ የሚያስፈልገውን የኤሌክትሪክ ኃይል ለማቅረብና ለጎረቤት ሀገሮችም ለመሸጥ ነው። ኢትዮጵያ የ45000 ሜጋዋት የኤሌክትሪክ መብራት ኃይል ለማመንጨት ያላትን ብቃት በተግባር ላይ ለማዋል እየሞከረች ነው። ኢትዮጵያ በውሃ ኃይል በሚመነጭ የኤሌክትሪክ ኃይል ለማምረት ባላት ብቃት ከኮንጎ ዴሞክራሲያዊት ሪፑብሊክ ቀጥላ ከአፍሪካ ሁለተኛዋ ሀገር እንደሆነች የዓለም ባንክ ገልጿል ሲል ብሉምበርግ የዜና አገልግሎት ላይ የወጣው ጽሑፍ ጠቅሷል። በቀጣዮቹ የክረምት ወራት በግድቡ በቂ ዝናብ ከተገኘ በርከት ያለ የኤሌክትሪክ ኃይል ለማመንጨት ይቻላል፣ ካልሆነ ግን የመብራት ኃይል የሚያመነጩት ተርባይኖች ውሱን ይሆናሉ ሲሉ ሚኒስትር አለማየሁ ተገኑ መናገራቸውን ዘገባው አውስቷል። 11.8 ኩቢክ ሜትር ወይም 3.1 ትሪሊዮን ጋሎን ውሃ የሚይዘው የጊቤ 3 ግድብ በደቡብ ምዕራብ ኦሞ ክልል በየዓመቱ የሚከሰተውን የውሃ መጥለቅለቅ እንዲቆም እንደሚያደርግ፣ የውሃውን ፍሰት የሚያገኘው ግርጌ አካባቢ ደግሞ የማያቋርጥ ለመስኖ የሚሆኑ ውሃ እንዲኖራቸው እንደሚያደርግ የኢትዮጵያ ባለሥልጣኖች እንደሚናገሩ የብሉምበርግ ዘገባ ገልጿል። የትልልቅ ግድቦች መሰራትን የሚቃወመው ኢንተርናሽናል ሪቨርስ ማለት ዓለም አቀፍ ወንዞች የተባለው ቡድን በበኩሉ የጊቤ ሶስት ግድብ ውሃ በሚሞላበት በሶስት ዓመታት በሚገመተው ጊዜ ውስጥ በአብዛኛው በሰሜን ኬንያ የሚገኘው የቱርካና ሀይቅ የውሃ መጠንን በሁለት ሶስተኛ ይቀንሳል ሲል ይቃወማል። የግቤ ሶስት የኤሌክትሮ መካኒካል ስራን የገነባው ዶንግ ፋንግ የተባለ የቻይና የኤሌክትሪክ ኮርፖሬሽን ሲሆን ለግንባታው የሚወጣው 470 ሚሊዮን ዶላር ብድር የተገኘው የቻይና መንግሥት ይዞታ ከሆነው የኢንዱስትሪና የንግድ ባንክ እንደሆነ የብሉምበርግ የዜና አገልግሎት ዘገባ ገልጿል። ናሽናል ጂኦግራፊክ የተባለው ስለ ጂኦግራ ስለ ካርቶግራፊ ስለ ግኝትና እሰሳዎች የሚዘግበው መጽሔት ኢትዮጵያ መላ የ6 ነጥብ 6 ቶን የዝሆን ጥርስ ክምችቷ እንዳቃጠለች ዘግቧል። የዝሆን ጥርስ ክምችቱ የተቃጠለው ተከማችቶ በነበረበት የኢትዮጵያ የዱር አራዊት ጥበቃ ባለሥልጣን መስሪያ ቤት አጠገብ እንደሆነ የዝሆን ጥርስ ክምችቱን የማቃጠሉ ስነ ስርዓት የተደረገውም የኢትዮጵያ ምክትል ጠቅላይ ሚኒስትር ደመቀ መኮንን፣ የባህልና የቱሪዝም ሚኒስትር፣ የአካባቢ ጥራት ጥበቃና የደን ሚኒስትር ባለስልጣኖች፣ የኢትዮጵያ የአካባቢ ጥራት ጥበቃ ባለስልጣን፣ እንዲሁም አምባሳደሮችና የዓለም አቀፍ ብሔራዊ አካባቢ ጥራት ጥበቃ ድርጅቶች ተወካዮች በተገኙበት እንደሆነ የናሽናል ጂኦግራፊክ ዘገባ አውስቷል። ኢትዮጵያ መላ ወይም ከፊል የዝሆን ጥርስ ክምችታቸውን ካጠፉት አስር ሀገሮች አንዷ ሆናለች። ከእነሱም የኬንያ፣ የዩናይትድ ስቴትስ፣ የዛምቢያ፣ የጋቦን፣ የቻይናና የፊሊፒንስ መንግስታት ይገኙባቸዋል። ኢትዮጵያ የዝሆን ጥርስ ምንጭና የህገወጥ ትልልፍ ማዕከል እንደሆነች ዘገባው ሲገልጽ ባለፈው ዓመት 106 የሚሆኑ የዝሆን ጥርሶችን በድብቅ ለማስወጣት የሞከሩ ሰዎች እንደተያዙ እነሱም ሁሉም ቻይናውያን ሲሆኑ በቦሌ አይሮፕላን ማረፊያ በኩል ለማለፍ ሲሞክሩ እንደተያዙ መጽሔቱ ዘግቧል። ኢትዮጵያ የዝሆን ጥርስ ህገወጥ ዝውውርን ለመከላከል በምታደርገው ጥረት የተግባር ዕቅድ እንደቀየሰች ናሽናል ጂኦግራፊክ መጽሔት ጠቁሟል። ኢትዮጵያ በአሁኑ ጊዜ 1800 የሚሆኑ ዝሆኖች ብቻ እንደቀሯት እንደ አውሮፓ አቆጣጠር በ1980 ዓ ም ከነበሩ ዝሆኖች ብዛት በ90 ከመቶ እንደቀነሰ ዘገባው ገልጿል።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 የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያን ነው። አድማጮቻችን ሁልጊዜም ስርጭታችንን በአጭር ሞገድ በ25 እና በ31 ሜትር ባንዶች እንዲሁም በሳተላይት ደግሞ በናይል ሳት ታገኙናላችሁ። የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያን ነው። የምሽቱን ዋና ዋና ዜናዎች እናስታውሳችሁ። ሶማሊያ ዋና ከተማ ሞቃዲሾ በሚገኝ ትልቁ ሆቴል ቢያንስ አምስት ሰው ለተገደለበት ጥቃት የአልሸባብ ተዋጊዎች ኃላፊነት ወሰዱ። እማኞች እንደተናገሩት ዛሬ አርብ ማካ ሙካራማ በሚባለው ሆቴል ላይ በደረሰው ጥቃት አንድ መኪና ላይ የተጠመደ ቦምብ ከፈነዳ በኋላ ቢያንስ ሶስት የሚሆኑ ታጣቂዎች ሕንፃ ውስጥ ገብተው ተኩስ ከፍተዋል። የናይጄሪያ የጦር ሰራዊት ተወታደሮቹ በሰሜን ምስራቁ የሀገሪቱ ክፍል ከጽንፈኛው ቦኮ ሀራም ተዋጊዎች የመጨረሻ ይዞታዎች አንዲቱ የሆነችውን ጉዛዎ የምትባል ከተማ አስለቀቁ እያለ ነው። ዛሬ ወታደሮቹ የቦርኖ ክፍለ ሀገሯን ከተማ ተቆጣጥረዋል። ቦኮሃራም ያወጀውን ካሊፌት ብሎ ያወጀውንና ሰፈሩንም አውድመውታል ነው ያለው ጦር ኃይሉ። ይህ ሪፖርት የተሰማው የሀገሪቱ ህዝብ ምክር ቤታዊና ፕሬዚደንታዊ ምርጫ ሊያካሂድ አንድ ቀን ሲቀረው ነው። በነገው ዕለት ነው ምርጫው የሚካሄደው። ፕሬዝደንት ጉድለክ ጆናታንና ገዢው ፓርቲያቸው ፒዲፒ ከተቃዋሚው ኤፒሲና ከፕሬዝደንታዊ እጩ የቀድሞ ወታደራዊ መሪ ጀነራል መሐማዱ ቡሃሪ ብርቱ ፉክክር እንደገጠመው እየተነገረ ነው። ከሶስት ሺህ በላይ ሰዎችን የገደለውን የኢቦላ ወረርሽኝ ለማስቆም ሌላ ሙከራ ሊያደርጉ የተነሱት የሴራሊዮን ባለሥልጣናት የሀገሪቱ ሕዝብ ከቤቱ እንዳይወጣ መመሪያ አሳልፈዋል። አዋጁ ከዛሬ አርብ ጀምሮ እስከ እሁድ ማታ ድረስ የሚዘልቅ ነው። የመን ውስጥ የሁቲ ሽምቅ ተዋጊዎች ኤደን ላይ የሚገኘውን የፕሬዝደንቱን ቤተ መንግሥት እንደተቆጣጠሩ ፕሬዚደንቱ የመንን ለቀው ለመውጣት መወሰናቸው ዩናይትድ ስቴትስ እዚያች ሀገር በሚገኙ የአልቃይዳ አማጽያን ላይ ልትወስድ ያቀደችውን እርምጃ እንዳወሳሰበው እየተነገረ ነው። የመን ላይ በርካታ ስፍራዎችን የተቆጣጠሩት ሁጢዎች አልቃይዳን የሚቃወሙ ይሁን እንጂ ከዩናይትድ ስቴትስ ጋር ግንባር ፈጥረው አሸባሪውን ቡድን ይወጋሉ ተብለው አይታመኑም። አድማጮች ለምሽቱ ያሰናዳናቸው ዝግጅቶች እነዚሁ ነበሩ። እዚህ በስቱዲዮ ፕሮግራሙን የመራልን ንጉሡ ታምሬ ነው። በዕለቱ ስርጭት ዋና አዘጋጅ በትዝታ አበላቸውና በሌሎቹም ባልደረቦቻችን ስም የምንሰናበታችሁ ቆንጂታይና ሄኖክ ሰማእግዜር ነን። ቀጥሎ የትግርኛ ዝግጅት ይቀርባል። ነገ ከምሽቱ በሶስት ሰዓት ላይ በመደበኛው ስርጭት እስከምንገናኝ ሰላም፣ ደህናደሩ